ነጋት። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ፣ ውድ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሐሙስ ታህሳስ 1 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉንን ዝግጅቶች እናስተዋውቅ። ኬንያ ምስራቅ አፍሪቃን የሚያገናኘው የመጓጓዣ ኮሪደር ውጥን በፍጥነት እውን እንዲሆን መጣሩን እንደምትቀጥል ፕሬዚደንት ኬንያታ ማረጋገጫ ሰጡ። ኢትዮ ቴልኮም በትግራይ ጉዳት ደርሶበት የተቋረጠውን መሠረተ ልማት መልሶ ለመገንባት እየሠራ መሆኑን አስታወቀ። በአማራ ክልል ካለፉት አምስት ወራት ወዲህ 300000 የሚሆኑ የወባ በሽተኞች መኖራቸውን የአማራ ክልል የጤና ተቋም ገለጸ፣ የሚሉት እና ሌሎችም ዝግጅቶች አሉን። ቢልቦርድ ካለ እዚህ ይገባል ማለት ነው። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳኝ ትሳየነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን ቆንጅት ታዬ የምሽቱን ዜና ታሰማናለች። ያላችሁ ክቡራትና ክቡራን አድማጮቻችን ከሰዓቱ የዓለም ዜናዎች ጋር አሉ አከበደ ነኝ። በኢትዮጵያ የሰሜን ክልል የቴሌኮሙኒኬሽን አገልግሎት የተቋረጠው ከተቃውሞ ውጭ በሆኑ አካላት በተለያዩ ጣቢያዎች ላይ በተፈጸሙ የማሰናከል ድርጊቶች ነው ሲል ኢትዮ ቴሌኮም አስታወቀ። በ14 ቀናት ውስጥ ብቻ በአገሪቱ የተለያዩ ተቋማት ላይ ወደ 40 ቢሊዮን ያህል ጊዜ የሳይበር ጥቃት ሙከራ መፈፀሙን የዘረዘረው የኢትዮ ቴሌኮም መግለጫ ህወሓትን በጥፋቱ አውጠንጣኝነት ወንጅሏል። የጥቃት ሙከራዎቹ በመንግስት ተቋማት፣ በትምህርት፣ በፋይናንስ፣ በመገናኛ ብዙሃንና በቴሌኮም መሠረተ ልማቶች ላይ የተነጣጠሩ እንደነበሩም መግለጫው አውራርቷል። በትግራይ ክልል ሙሉ አገልግሎት በመመለስ ጥረት ላይ መሆኑንም ኢትዮ ቴሌኮም ጨምሮ ገልጧል። ህወሓት በበኩሉ የኢትዮጵያን መንግስት ጥፋተኛ አድርጎ ውንጀላውን አስተባብሏል። አድማጮች፣ የኢትዮ ቴሌኮምን መግለጫ ተንትርሶ የተጠናቀረ ዘገባ በዜና መጽሔት ክፍለ ጊዜ ይቀርባል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት አራተኛ አመታዊ ጉባኤ በኢትዮጵያ ወቅታዊ ጉዳዮችና በሌሎችም የአህጉሪቱ የሰላምና የጸጥታ ጉዳዮች ላይ ውይይት መደረጉን ዋና ጸሐፊው አንቶኒዮ ጉቴሬሽ ገለጡ። ሰላም የሰፈነባት ኢትዮጵያ ለህዝቧና ለመላውም የአፍሪካ ቀንድ ቀጠና ብልጽግና አስፈላጊ መሆኗንም ተነጋግረንበታል ነው ያሉት። የኮቪድ-19 መከላከያ ክትባት ለአፍሪካ በትክክል ካልተዳረሰ በየትኛውም የዓለም አካባቢ ወረርሽኙን በስኬት መታገል አይቻለም፣ ሲሉም ዋና ጸሐፊው አሳስበዋል። አድማጮች፣ በዚህም ላይ በመጽሔት ሰፊ ዝርዝር እናቀርባለን። ህብረተሰቡ ውስጥ እየተስተዋለ ነው ያለው ከፍተኛ ቸልተኝነትና መዘናጋት አሳሳቢ ሁኔታ መፍጠሩን የኮቪድ-19 ወረርሽኝ የጥልፊያ መዛመት የደቀነውን ስጋት አስመልክቶ የኢትዮጵያ ጤና ጥበቃ ያወጣው መግለጫ አስታወቀ። ለቫይረሱ የሚጋለጡ ሰዎች ቁጥር ብዛት እንዲጨምርም ምክንያት መሆኑን ጠቅሰው እየታየ ያለው ከፍተኛ ቸልተኝነትና መዘናጋት ግን ወረርሽኙን ለመቆጣጠር የሚያስችል ልዩ ትኩረት እንደሚያሻው ነው የጤና ጥበቃ ሚኒስትሯ ዶክተር ሊያ ታደሰ በዛሬው ዕለት በሰጡት ጋዜጣዊ መግለጫ ያሳሰቡት። በየዕለቱም በአማካይ ቁጥራቸው ሶስት መቶ የሚደርስ በጽኑ የታመሙ ህሙማን ወደ ሕክምና ተቋማት የሚገቡ መሆናቸውን ያስረዱት ሚኒስትሯ በአዲስ አበባ ከተማ ከሚገኙት የጤና ተቋማት ህሙማንን የመቀበል አቅም በላይ እየሆነ መምጣቱንም ገልጠዋል። አድማጮች፣ በዚህም ላይ የተጠናቀረ ተጨማሪ ዘገባ ደርሶናል። በዕለቱ አብይ ርዕስ ይቀርባል። ኢትዮጵያ የለሙን ወደብ ለመጠቀም የሚያስችል የመሠረተ ልማት በመዘርጋት ድርሻዋን እየተወጣች ነው ስትል ኬንያ አመለከተች። ሀገራቸውም በተመሳሳይ የላሙን ወደብ ከኢትዮጵያ ጋር የሚያገናኙ መሰረተ ልማቶችን እያገባደደች መሆኗን የገለጹት የኬንያው ፕሬዝዳንት ኡሁሩ ኬንያታ ናቸው። ለሁለት ቀናት የስራ ጉብኝት ኬንያ የሚገኙት ጠቅላይ ሚኒስትር አብይ ከኬንያ አቻቸው ጋር በመሆን የወደቡን ስራ መጎብኘታቸውን የጠቀሰው ገልሞ ዳዊት ከናይሮቢ ተከታዩን አድርሶናል። ትላንት የሞያሌን የጋራ ድንበር መሻገሪያን መርቀው ያስከፈቱት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኬንያው ፕሬዚዳንት ጽሁሩ ኬንያታ ትላንትኑ ከሰዓት ወደ ኬንያ ላሙ አቅንተው የላሙ ወደብ ግንባታ ሂደትን ጎብኝተዋል። መሪዎቹ የወደቡ ግንባታ በመልካም ሂደት ላይ መሆኑን ተናግረዋል። የኬንያ ፕሬዝዳንት ኡሁሩ ኬንያታ የባህር በር የሌላት ኢትዮጵያ የለሙን ወደብ እንደ አማራጭ እንድትጠቀም ኬንያ ወደ ኢትዮጵያ የሚዘረጉ የመንገድ ፕሮጀክቶችን በፍጥነት እያገባደደች መሆኗን ነው የጠቆሙት። የኢትዮጵያና የኬንያ መንግስታት በጋራ የሚገነቡትና የሚያስተዳድሩት የትራንስፖርት ግንኙነት እንዲኖር ተስማምተው በመስራት ላይ ናቸው። ለዚህም የአፍሪካ ሀገር አቋራጭ የመንገድ ፕሮጀክት አካል የሆነውን የሞምባሳ ናይሮቢ አዲስ አበባ የመንገድ መሠረተ ልማት ግንባታን አጠናቀው በጥቅም ላይ አውለዋል። ይኸው የመንገድ ፕሮጀክት የአካባቢው ሀገራት የንግድ እንቅስቃሴን ለማጣመር ጉልህ ሚና ያለው ነው። በተጨማሪም የኬንያ ደቡብ ሱዳን የመሠረተ ልማት ዝርጋታ አካል የሆነው የላሙ ወደብን አሁን በመገንባት ላይ እንገኛለን። ይሄ የመሰረት ልማት መስመርም የሞምባሳ ናይሮቢ አዲስ አበባ ሌላ አጋዥ አካል ነው። በዚህም ኢትዮጵያ ከሞያሌ በሲወሎ በኩል የላሙን የህንድ ውቅያኖስ በርን በቀጥታ ትገናኛለች የሚል እምነት አለን ብለዋል ኬንያታ። ፕሬዚደንቱ በኬንያ በኩል ያለውን የመሰረት ልማት ግንባታ ሂደትን ሲያብራሩ፣ በልሙ ወደ ጋሪሳ ከጋሪሳ ወደ ሲወሎ የሚያገናኙ መንገዶች 80 በመቶ ተጠናቀዋል ብለዋል። ኬንያ ከኢትዮጵያ ጋር በሞያሌ የተለየች ከተማ ለመገንባት ቃል እንደገባች የላሙ አካባቢ የኢኮኖሚ እንቅስቃሴ እንዲጎለብት የኬንያ መንግስትም በላሙ አዲስ ከተማ የማዋቀር እቅድ እንዳለውም ኬንያታ ለጠቅላይ ሚኒስትር አብይ ገልጸዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም በኬንያ በኩል ያለውን ቆራጥነት አድንቀዋል። የሕዝባችን ኑሮ ለመቀየር እንደ ላሙ ወደብ አይነት ያሉ መሰረተ ልማቶች በጣም ወሳኝ ናቸው። በኢትዮጵያ በኩል ከፍተኛ የሆነ የዚህ አገልግሎት ፍላጎት አለ። ነገር ግን መንገዶችና ወደቦች ከሌሉ ያመረትነውን ወደ ውጭ ማውጣት፣ ከውጭም ተፈላጊ አቅርቦቶችን ወደ አገር ውስጥ ማስገባት አንችልም። ለዚህም የላሙ ወደብ ኢትዮጵያን ብቻ ሳይሆን ሌሎች የአካባቢውን አገሮች ተጠቃሚ ማድረግ መቻሉ በጣም ወሳኝ አድርገዋል። በዚህ ረገድ በስራው ላይ እየታየ ያለው መሰጠት በጣም የሚደነቅ ነው። አካባቢውንም ይበልጥ ለማቆራኘት ስራው መቀጠል አለበት ብሏል። ጠቅላይ ሚኒስትሩ ጠቅላይ ሚኒስትር አብይ የአካባቢው መንግስታት በመሰረተ ልማት ላይ መዋል ነዋይ ካፈሰሱ የአካባቢው ኢኮኖሚ ችግር በቀላሉ መቅረፍ እንደምቻልም በዚሁ ጊዜ ገልጸዋል። በጠቅላይ ሚኒስትር አብይ አህመድና በፕሬዚደንት ኬንያታ የለሙት ጉብኝት ላይ የኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋም ተገኝተዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በጥቂት ሳምንታት ዕድሜ የአውሮፓ ሕብረት ለቃ የምትወጣው እንግሊዝ ከአውሮፓ ሕብረት ጋር የያዘችው የንግድ ድርድር በመጪዎቹ ጥቂት ቀናት ውስጥ ከመቋጫው ላይ መድረሱን የብሪታንያው የውጭ ጉዳይ ሚኒስትር ዛሬ ያስታወቁ። ሁለቱ ወገኖች ከአንዳች ስምምነት ላይ መድረስ የመቻላቸው እጣ ግን የተመናመነ ስለመሆኑ ሁለቱም ይስማማሉ። ሁለቱ ወገኖች ለፊታችን እሁድ የቆረጡት ቀነገደብ የመጨረሻው መጨረሻ መሆኑን የተናገሩት የውጭ ጉዳይ ሚኒስትር ዶሚኒክ ራብ እርግጥ መቼም ቢሆን ግን አበቃ ብሎ መደምደም አይቻልም ሲሉ አክለዋል። የአውሮፓ ኮሚሽን ፕሬዚዳንት አርሱላ ቫንደሊን እና የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን አጣብቂኝ ውስጥ የገባውን ድርድር ለመታደግ ትላንት ራት ላይ ሶስት ሰዓታት የፈጀ ውይይት ቢያደርጉም በመካከላቸው ያለው ልዩነት የሰፋ በመሆኑ ግን የተመኙትን ሳያሳኩ ለመለያየት ተገደዋል። አንዳችን የሌላችንን አቋም እንረዳለን፣ ይሁንና በጣም የተራራቁ ናቸው ሲሉ የኮሚሽኑ ፕሬዚዳንት ልዩነቱን ታስረድተዋል። ሁለቱ ወገኖች ድርድሩ እንዲቀጥል ቢስማሙም እሁድ የመጨረሻው ቀን እንዲሆን ግን ወስነዋል። አሁን እንደሚታየውና እንደተፈራውም ሁለቱ ወገኖች ከአንዳች ስምምነት ላይ መድረስ ሳይችሉ የእንግሊዝ ስንብት ከተጠናቀቀ ከያዝነው የአውሮፓውያኑ 2020 መገባደጃ ከታህሳስ 31 2020 አንስተው እንግሊዝ ከህብረቱ አባል ሀገሮች ጋር ጨርሶ መገበያየት የማትችልበት የመቶ ሺህ ዜጎችን ስራ አደጋ ላይ የሚጥልና ብዙ ቢሊዮን ዶላር ኪሳራ የሚያስከትል የተቃወሰ ሁኔታ ሊፈጠር ይችላል ተብለዋል። የአውሮፓውያኑ አዲስ ዓመት በጥቂት ሳምንታት ውስጥ ሲገባም ገና በመጀመሪያዋ ቀን እንደሚከሰት የተተነበየው የተቃወሰ ሁኔታ በሁለቱም በኩል ግዙፍ ተጨማሪ ቀረጥ እና ሌሎች ደንቃሪዎችንም ይከስታል የሚል ስጋት አሳድሯል። በዚህም ከጠቅላላው የንግድ ልውውጧ ከፊል ያህሉ ከህብረቱ ጋር የሆነው የብሪታንያ ኢኮኖሚ ይበልጥ እንደሚጎዳ ይታመናል። እንግሊዝ ባለፈው ጥር ወር የአውሮፓ ህብረት ለቃ ስትወጣ እስከ ዓመቱ መጨረሻ ድረስ በህብረቱ ኢኮኖሚ ስርዓት ውስጥ እንድትቆይ ነበር የተስማሙት። ይሁንና ለወራት የዘለቀው ድርድር በመካከላቸው ባለው ልዩነት ሳቢያ ለፍሬ ሳይበቃ ቀርቷል። የዩናይት ስቴትሱ የጠፈር ምርምር ተቋም ናሳ ሰዎችን የጨመረ ወደ ጨረቃ የሚደረግ አዲስ የጉዞ ፕሮግራም የሚሳተፉትን 18 ጠፈርተኞች በይፋ አስተዋወቀ አርተሚስ የሚል መጠሪያ በተሰጠውና እንደ አውሮፓውያን ዘመን አቆጣጠር በ2024 ለመጀመሪያ ጊዜ ሴቶች ጨረቃን እንዲረግጡ በሚያስችለው በዚህ ፕሮግራም የሚሳተፉትን እነኚህ ዘጠኝ ወንዶችና ዘጠኝ ሴት ጠፈርተኞች የሚገኙበት ከመጀመሪያው ቡድን ውስጥ አንዱ መሆኑን ተገልጠዋል። ከነኝህም ውስጥ ከፊሉ ከዚህ ቀደም ወደ ህዋ ተጉዘው የሚያውቁ ሲሆኑ ቪክቶር ክሎቨርና ኬት ሩቢንስ የተባሉት ሁለት ጠፈርተኞች በአሁኑ ወቅት ስፔስ ኤክስ በተሰኘችው በግል ተቋሚ መጠቀች መንኮራኩር አማካኝነት በዓለም አቀፉ የህዋ አገልግሎት ጣቢያ በመስራት ላይ የሚገኙ ናቸው። የአሁኑም የስፔስ ኤክስ በረራ በግል መንኮራኩር አማካኝነት የተሟላ ቁጥር ያላቸው ጠፈርተኞችን ወደ ህዋ በማምጠቅ ስፔስ ኤክስን የመጀመሪያዋ የግል መንኮራኩር አድርጓታል። የአርተሚስ ቡድን በተጨማሪም ባለፈው ዓመት በአለም አቀፉ የህዋ አገልግሎት ጣቢያ ለመጀመሪያ ጊዜ ያረፉት ሙሉ ሴት ጠፈርተኞች የሆኑበት የጠፈር ጉዞ ሁለት አባላት ክሪስቲና ኮች እና ጄሲካ ሚየርም ይገኙበታል። በትናንትና ሁለት ፍሎሪዳ ክፍለ ግዛት በሚገኘው የናሳው የኬኔዲ ጠፈር ማዕከል የተካሄደውን ይህን የማስተዋወቂያ ስነስርዓት የመሩት የዩናይት ስቴትሱ ምክትል ፕሬዚዳንት ፔንስ የነገዎቹ የአሜሪካ የጠፈር ተመራማሪዎች ሲሉ የአርተሚስን ጠፈረተኞች አወድሰው መጪው ጊዜ ብሩህ ነው ሲሉ መሪያው። የአርተሚስ ተልእኮ ለሚቀጥለው ዓመት ከተያዘው እጅግ ግዙፉ መሆኑ ከተነገረለት አዲሱ የናሳ የመንኮራኩር ማምጠቂያ ዘዴ በተለይም ወደ ማርስ እና ጨረቃ ለሚደረጉ ጉዞች ሰዎችን ለማምጠቅ ከተሰናዳ ኦሪዮን የሚል መጠሪያ የተሰጠው ካፕሱል ወይም አብራሪዎችና ቁሳቁሶች የሚሆኑበት የመንኮራኩሮ አካል የሚወነጨፍ ሰው አልባ የሙከራ በረራ ነው። በዚህ የናሳ ዕቅድ መሰረት እንደ አውሮፓውያን የዘመን አቆጣጠር በ2024 የአርተሚስ ጠፈረተኞች ቡድን ጨረቃ ላይ ሲያርፍ በአውሮፓውያኑ የቀን ስሌት በ1972 በታሪካዊቱ የአፖሎ ፕሮግራም አማካኝነት የተከናወነው የጨረቃ ጉዞ ተልዕኮ ካበቃ በኋላ የመጀመሪያው ሰው ያሳፈረ ጉዞ መሆኑ ነው። የዩናይትድ ስቴትስ ምክር ቤት በኢትዮጵያ ትግራይ ክልል ያለው ወታደራዊ ግጭት በሰላም እንዲያበቃ ያበረታታበትን የሕግ ረቂቅ ይፋ አደረገ። በዩናይትድ ስቴትስ ምክር ቤት የሲቪሎችን ደህንነት፣ ዲሞክራሲና ሰብአዊ መብት ጉዳዮችን የሚመለከተው የውጭ ጉዳዮች ኮሚቴ ሊቀመንበሩ ጂም ሪችና ዲሞክራቱ ምክትላቸው ቤን ካርዲን በዛሬው ዕለት ባወጡት በዚህ የሁለቱ ፓርቲዎች ትብብር ውሳኔ ሁሉም አይነት ግጭቶች እንዲቆሙ ለኢትዮጵያውያን የሰብአዊ መብት ጥበቃ እንዲያደርጉና ሰላማዊ መፍትሄ እንዲያፈላልጉ ሲሉ ለኢትዮጵያ መንግስትና ለህወሀት ጥሪ ያሰሙት። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት አድማጮች በ22 በ25 እና በ31 ሜትር በአንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የሐሙስ ምሽት ፕሮግራማችንን ነው የምታዳምጡት ዝግጅቶቻችንን ድረገጻችን ላይ አምሃሪክ ቪኦኤ ኒውስ ዳት ካም በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ ቀጥታ ታገኛላችሁ ከሰኞ እስከ አርብ አህዱ ሬዲዮ 94.3 ላይ እንደመጣለን አሁን የዕለቱ አብይ ርዕስ ይቀርባል ኮቪድ-19 ወረርሽኝ በተመለከተ በህብረተሰባችን ውስጥ እየተስተዋለ ያለው ከፍተኛ ቸልተኝነትና መዘናጋት ችግር እየፈጠረና በቫይረሱ የሚያዙ ሰዎች እንዲጨምር ምክንያት እየሆነ በመሆኑ ለኮቪድ-19 ወረርሽኝ ዳግም ትኩረት እንደሚያሻው የጤና ሚኒስትር ዶክተር ሊያ ታደሰ አሳሰበው ወደ ህክምና ማዕከል ከሚገቡት ታማሚዎች በየዕለቱ በአማካኝ ሰላሳ አምስት የሚሆኑ ጽኑ ህሙማን ህክምና ክፍል ይገባሉ ያሉት ዶክተር ሊያ ታደሰ በአዲስ አበባ የሚገኙ ከጤና ተቋማት ሁማንን ከመቀበል አቅም በላይ የሆነ መምጣታቸውን ገልጸዋል። ሙክታር ጀማል ዝርዝር አለው። የህዝቡ መዘናጋትን ተከትሎ የኮሮና ቫይረስ ኮቪድ-19 ወረርሽኝ እየተስፋፋ መሆኑን የጤና ሚኒስቴር ዶክተር ሊያ ታደሰ ተናግረዋል። በቫይረሱ ተይዘው ወደ ጽኑ ህሙማን ህክምና የሚገቡ ታካሚዎች ቁጥር እየበዛ መምጣቱን የገለጹት ዶክተር ሊያ ታደሰ የጽኑ ታማሚዎች አጠቃላይ የበሽታ ሁኔታ በዚህ አሳሳቢ ሁኔታ ላይ ቢሆንም በማህበረሰብ ውስጥ ያለው የተሳሳተ ግንዛቤ ከዚያም አልፎ ጉዳዩ እንደ ቀልድ የመወሰዱ አዝማሚያ እጅግ አሳሳቢ ነው ብለዋል። በየቀኑ እንግዲህ በተለይ ከቅርብ ወራት ወዲህ በኮሮና ቫይረስ ተይዘው ለሕክምና ክትትል ወደ ሕክምና ማዕከላት ከሚገቡ ታማሚዎች ውስጥ በአማካኝ ወደ ሶስት መቶ አካባቢ የሚሆኑ ጽኑ ህሙማን ሕክምና ክፍል ውስጥ የሚገኙ ሲሆን ከእነዚህ ውስጥም ደግሞ ከአርባ እስከ አርባ አምስት የሚሆኑት የሰው ሰራሽ የመተንፈሻ መሳሪያ ወይም ሜካኒካል ቬንትሌተር የሚጠቀሙና ሌሎች ቀሪዎቹ ደግሞ በኦክስጅን ድጋፍ የሚታከሙ ናቸው። እስካሁን ባለው ሁኔታ የጽኑ ህሙማን ክፍል ውስጥ ገብተው በተለይ መተንፈሻ መሳሪያ ወይም አክፍሻል መተንፈሻ መሳሪያ ሜካኒካል ቬንቲሌተር የምንለው ላይ አጠቃላይ በጽኑ ህክምና ውስጥ ከገቡት ውስጥ ወደ 59 በመቶ የሚያህሉት ህይወታቸው አልፏል። በአሁኑ ሰዓት የጽኑ ህሙማን ሕክምና አገልግሎት የሚፈልጉ ህሙማን ቁጥር በከፍተኛ መጠን እየጨመረ መሆኑ በተለይ በአዲስ አበባ ከጤና ተቋማት ከመቀበል አቅም በላይ የሆነ መምጣቱ አንዱ ከፍተኛ ተግዳሮት የሆነው ነው። እንግዲህ ይህ ቁጥር በዚህ ደረጃ ለማደጉ በህብረተሰባችን ውስጥ እየተስተዋደ ያለውም ከፍተኛ ቸልተኝነትና መዘናጋት፣ እንደዚሁም በሽታው ጠፍቷል ወይም በሽታው በእኔና በቤተሰቤ ወይም ማህበረሰቤ ላይ ከፍተኛ ጉዳት ሊያስከትል አይችልም የሚል መረዳትና እያንዳንዱ ባለድርሻ አካል የሚጠበቅበትን ሚና ለመወጣት እንደ ዋነኛ ምክንያት የሚጠቀሱ ናቸው። ለኮቪድ-19 ወረርሽኝ መከላከል እና መቆጣጠር ዳግም ትኩረት መስጠት ያስፈልጋል ያሉት ዶክተር ሊያ ታደሰ ህብረተሰቡ በዕለት ተዕለት ኑሮው እጆቹን በአግባቡ በማጽዳት በተለይም የአፍና አፍንጫ መሸፈኛ በአግባብ መጠቀም፣ አካላዊ ርቀት በመጠበቅና የሰዎችን በአንድ ቦታ መሰባሰብ የሚያስከትሉ ሁነቶችን በመቀነስ ሁሉም ኃላፊነቱን ሊወጣ ይገባል ብለዋል። የሰዎች እንቅስቃሴ የሚኖርባቸው ሁሉም አገልግሎት ሰጪ ተቋማትና ግለሰቦች ሰራተኞቻቸውና ደንበኞቻቸው የቫይረስ መከላከያ መንገዶችን መተግበራቸውን በመቆጣጠር ወረርሽኙን በመከላከል ስራ ላይ ባለመዘናጋትና ቸልተኝነትን ባለማሳየት እንዲሰሩ የጠየቁት ዶክተር ሊያ ሁሉም በመመሪያ ቁጥር ሰላሳ የተቀመጠውን ድንጋጌ እንዲተገብርም አደራ ብለዋል። መጀመሪያ ላይ አዲስ አበባ ላይ ብቻ ቼክ ይደረግ የነበረው የማስክ አጠቃቀም እና የእጅ ንጽህና እና ርቀት መጠበቅ ምን ይመስላል የሚለው ሲታይ ቆይታል። አሁን ሁሉም ክልሎች ላይ ያንን ጥናት ለማድረግ ተሞክሯል። በሰኔ ሐምሌ አካባቢ አዲስ አበባ ላይ ከ75 እስከ 78 በመቶ የማስክ አጠቃቀም እንደነበረ ከዚህ በፊት ገልጸ እንደነበር ይታወሳል። አሁን ይሄኛው ከጥቅምት ወር ጀምሮ እስከ አሁን ድረስ ያለውን የመጀመሪያ ሳምንት በየሳምንቱ ነው የምናየው። ይሄ እንግዲህ የመጀመሪያው ሳምንት እና ስምንተኛው ሳምንት ለማወዳደር የተሞከረበት ነው። ኦልሬዲም የአዲስ አበባ አካባቢ የነበረው አሁን ወደ 62 ፐርሰንት ደርሶ ነበር። ይሄኛው ሳይክል ሲጀመር አሁን ደግሞ ወደ ሀምሳ ሁለት በመቶ መውረዱን ያሳያል የማስክ አጠቃቀም። ስለዚህ በአንድ በኩል የጽኑ ታማሚዎችና ሲቪር ሕመም ያላቸው ሰዎች ቁጥር እየጨመረ ቢሆን የመከላከል ስራው ደግሞ እየወረደ እንደሆነ ሁላችንም እያየነው ቢሆንም በመረጃ ለመደገፍ የተሞከረበት ነው። በሌሎች ክልሎችም ላይ ያው አጠቃላይ ቁጥሩ በፊትም የማስክ አጠቃቀም ላይ የአዲስ አበባን ያህል ባይሆንም እየተሻሻለ መጥቶ የነበረበት ሲሆን አሁን ግን እንደምታዩት የመውረድ ነገር አለው ሁሉም የህብረተሰብ ክፍሎች እንዲሁም ባለድርሻ አካላት ከፊታችን የተጋረጠውን የኮሮና ቫይረስ ኮቪድ-19 ሀገራዊ ፈተና በሰውና በማህበራዊ ህይወት ላይ የከፋ ጉዳት ሳያደርስና የመልካም አስተዳደር ችግርን ከማስከተሉ አስቀድመን ዳግም ትኩረት ለኮሮና ቫይረስ ኮቪድ-19 ወረርሽኝ በማድረግ በእያንዳንዷ ደቂቃ የምናከናውነውን ጥንቃቄ በከፍተኛ ኃላፊነት መንፈስ እና አርአያነት ሊሆን በሚገባ መወጣት አለብን ሲሉ የጤና ሚኒስቴሯ ዶክተር ሊያ ታደሰ ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። በኢትዮጵያ ሰሜን ክልል የቴሌኮም አገልግሎት የተቋረጠው ከተቋሙ ውጭ በሆኑ አካላት በተለያዩ ጣቢያዎች በተፈጸመ የማሰናከል ድርጊት ነው ሲሉ የቴሌኮም ዋና ሥራ አስፈጻሚ አስታወቁ። ይህ ተግባር ከተፈጸመ በኋላ በ14 ቀናት ብቻ ወደ 40 ቢሊዮን የሚሆኑ የሳይበር ጥቃቶች በሀገሪቱ የተለያዩ ተቋማት ላይ ተሞክረዋል ብለዋል። በትግራይ ክልል ሙሉ አገልግሎት ለመስጠት ጥረት እየተደረገ ነውም ብለዋል። መለስካቸው አመሃችም ሁልጊዜም ዝግጁ ሆነው እንደሚቀመጡና የተለያዩ አማራጮችን መስሪያ ቤቱ እንደሚጠቀምም አብራርተዋል። ይህ ሁሉ ዝግጅትና የማይጓደል መጠባበቂያ ስፍራ ስፍራውን ይዞ ሳለ ጥቅምት አራት ቀን እኩለ ሌሊት ላይ በመቀሌ ዋና የኢትዮ ቴሌኮም ጣቢያ የሆነውን የገለጹት በደህንነት ካሜራ የተያዘውን ምስል በማሳየት ነበረ። ምስሉ ወደ ኢትዮ ቴሌኮም ጣቢያ የማይታወቁ ሰዎች ይደርሱና የመስሪያ ቤቱ መደበኛ ጠባቂ በግድ ገፍተው ሲያስወጧቸው ያሳያል። ጋቢ የለበሱት የጥበቃ ሠራተኛ የተቻላቸውን ያህል ቢታገሉም አልሆነላቸውም። ከዚህ በኋላ ሌሎች ሁለት ሰዎች አንዱ የፊት መከለያ ጭንብል ያደረገ የቴሌኮም አገልግሎት መስጫ ስርዓቶች ወደዘረጉበትና ልዩ ልዩ መሳሪያዎች ወደ ተተከሉበት ክፍል ገብተው ሥራቸውን እንዲያቋርጡና የተዘረጋው ስርዓት እንዲታጎል አድርገው ይወጣሉ። ከዚህ በኋላ ግቢው በትግራይ ልዩ ኃይል ቁጥጥር ስር እንደዋለ የደህንነት ካሜራው ያስከራቸው ምስሎች ያሳያል። ይህን ማስረጃ ያገኙት ከስድስት ቀናት በፊት ወደ መቀሌ ሄዶ ከተመልሰው የኢትዮ ቴሌኮም ቡድን እንደሆነም ወይዘሪት ፍሬወት ገልጸው ከዚህ የአገልግሎት መቋረጥ በኋላ በአገሪቱ ላይ በአራት ቀናት ውስጥ ብቻ ተፈጸሙ ያሉትን የሳይበር ጥቃት ሙከራ አብራርተዋል። ከኖቬምበር አራት እንግዲህ እስካሁን ባለን ጉዞ ሌላ የገጠመን በዚህ ወቅት ምንድን ነው ከፍተኛ የሆነ ደግሞ የሳይበር አታክ ወደ ኢንፍራስትራክቸሩ በተለይም ደግሞ ወደ ናሽናል ጌት ወይው እየመጣ እንደሆነ ከሳይበር ሲስተማችን መቆጣጠሪያ ሲስተማችን ለመረዳት ችለናል ማለት ነው። ምናልባትም እኛም ትንሽ ግራ ያጋባል፣ ለምንድን ነው የዚህን ያህል አታክ በዚህን ጊዜ ውስጥ እየመጣ ያለው የሚለው በጣም መመለስ ያለበት ጥያቄ ሆኖ ስላገኘ ነው። በርካታ ሲስተሞቻችን ላይ የወሰድ ነው ሜዥር። ምናልባትም ቀደም ብዬ እንደነገርኳችሁ ችግሩ የተከሰተበት ለሊት ላይ ስድስት ሰዓት ከሰላሳ ሰባት ላይ እንግዲህ ወደ ቢሮ ገብተን አንዳንድ እርምጃዎችን ወስደናል። የጥንቃቄ እርምጃዎችን ወስደናል ስንላችሁ እነሱን እርምጃዎች ባንወስድ ኖሮ ምናልባትም የባሰ ክራይሲስ ይፈጠር ነበር፣ በኮሚኒኬሽኑ ወይም ደግሞ በቴሌኮም ኢንፍራስትራክቸሩ ላይ ማለት ነው። ያም ምናልባት ሀገሪቷን ለከፋ አደጋ ሊዳረጋት ይችል ነበር ብለን እናስባለን። ምክንያቱም ሙሉ ለሙሉ አገልግሎቱን የሚያስወጣው ናሽናል ብላክአውትም ሊገጥመን ይችል ነበር ብለን እናስባለን። የጥቃቱን መጠንና ጥቃቱ እነማንን ኢላማ እንዳደረገ ሊያሰናክል ወይንም ለመከልከል የታለሙትን አገልግሎቶችን ስራ አስፈጻሚዋ አስረድተዋል። በ14 ቀን ውስጥ ብቻ 39.8 ቢሊዮን አታክ ወይም ደግሞ ኔትወርኩን አታክ ለማድረግ ሙከራ ተደርጓል። እነዚህ አታኮች ጠቅላላ የተላኩ ናቸው። ነገር ግን ሰክሰስፉል ያልሆኑ እየከሸፉ ናቸው ማለት ነው። በዋናነት እነዚህ አታኮች ዲናል ኦፍ ሰርቪስ እና አንአክተራይዝድ አክሰስ ናቸው። ዲናል ኦፍ ሰርቪስ እንግዲህ የሚሰጡ አገልግሎቶች እንዲቋረጡ ለማድረግ የተሞከረ እንደዚሁም አናውተራይዝድ የሆነ አክሰስ ማለት የተለያዩ የፋይናንሽል ተቋማትን እዚህ የሚታዩዋቸው ምናልባት መለስ ማድረግ ያለብኝ እንድታዩት ንፈልገው ይሄ አታክ በዋናነት እነማንን ታርጌት ያደረገ ነበር ካላችሁ የገቨርንመንት ሲስተሞችን፣ የራሱ የቴሌኮም ኢንፍራስትራክቸር እና ሲስተሞችን፣ የኤዱኬሽናል ሲስተም፣ የብሮድካስት ሚዲያ እና ሌሎች በርካታ የሚዲያ አካላትንና ፋይናንስ ሲስተም ላይ ታርጌት ያደረገ እንደነበረ ከዝርዝር መረጃው ለመረዳት ችለናል ማለት ነው። በጣም የሚያስገርመው በአንድ ቀን ውስጥ ብቻ እንደ ሳምፕል እዚህ የምናሳያቸው 3.7 ቢሊየን አታክ አቴንት ተደርጓል ማለት ነው። ሲስተማችን ላይ ሪከርድ እንደተደረገው ለመረዳት እንደቻለ ወይዘሪት ፍሬህይወት የቴሌኮም አገልግሎት ሙሉ ለሙሉ በተቋረጠበት በትግራይ ክልል አገልግሎቱን ለመመለስ እስከዛሬ እየተደረገ ነው ያሉትን ጥረት ዘርዝረዋል። በከፊልም ሆነ በሙሉ የቴሌኮም አገልግሎት የተመለሰባቸውን ከተሞችም ጠቃቅሰዋል። በክልሉ ሙሉ በሙሉ ይህን አገልግሎት ለመዘርጋት ቀን ቆርጦ ለመናገር ግን እንደሚያስቸግር አልሸሸጉም። እውነቱን ለመናገር ልጆቻችን ዋቅ እየከፈሉ የጸጥታ ችግር ባለበት በመከላከያ እየታጀቡ ይህንን ጥገና ለማድረግ ከፍተኛ ጥረት ነው እያደረጉ ያሉት። እየሰራን ያለ ነው እንግዲህ ችግሩ ከተከሰተ ጀምሮ ቻለም እጅም እኔም ሆንኩ የከፍተኛ የቴክኒካል በተለይ ኦፊሰሮች፣ እንደዚሁም ደግሞ ባለሙያዎች የምንልካቸው ማለት ነው ከፍተኛ ጥረት እያደረግን ያለ ነው። ነገር ግን በዚህ ቀን ይጀምራል ብዬ ለመናገር አልችልም ማለት ነው። ሁሌም ሆንኩ ሌሎችም የማኔጅመንቱ አባላት ለምን ከተባለ የደረሰው ጉዳት ለመጠገን ከኛ አቅም በላይ የሆኑ ነገሮች ስላሉ ማለት ነው። በተለይ እየተዘዋወርን ለመስራት ያለውን ችግር እንደዚሁም ለመጠገን ብዙ ቦታዎች ላይ ስለሆነ የተቆረጠው ማለት ነው። ወይዘሪት ፍሬወት ዛሬ በሰጡት መግለጫ እንደ አንድ ኩባንያ በተፈጠረው ወቅታዊ ችግር አገልግሎቱ ለምን እና እንዴት እንደተቋረጠ ለማብራራት እንደሆነ አስገንዝበዋል። ይህን አገልግሎት ለምን ማቋረጥ አስፈለገ? ይህን ማን አደረገና የመሳሰሉትን ወንጀል ምርመራዎች ውጤት ፖሊስ ይፋ እንደሚያደርገውም ጠቁመዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እዚህ የኢትዮጵያ ቴሌኮም ዋና ስራ አስፈጻሚ መግለጫ ከህወሓት በኩል ምላሽ ይሆን እንደሆነ ለማግኘት ባደረግነው ጥረት ቀደም ሲል የትግራይ ክልላዊ መንግስት አማካሪ የነበሩትንና አሁን ኒውዮርክ የሚገኙትን በተባበሩት መንግስታት ድርጅትና በሌሎችም ሀገሮች እስከ አምባሳደርነት ያገለገሉትን አምባሳደር ፍስሐ አስገዶምን ባልደረባችን በትረስልጣን ማምሻውን አግኝቶ አነጋግሯቸው ነበር። የሚከተለውን ብለዋል። አመሰግናለሁ። የተጠቀሱት ስራ አስኪያጅ በሶስተኛ ወገን ማረጋገጥ እንደማይቻል ስለሚያውቁ ጉዳዩን መቶ በመቶ የተቆጣጠሩች ስለሆነ እንኳን ለቴሌኮሙኒኬሽን መቋረጥ ኢትዮጵያ ውስጥ ላለው ችግር በሙሉ የትግራይ አመራሮችን ሲወቅሱ እሳቸው የሚያገለግሉት የአዲስ አበባ መንግስትም ሁሉንም ነገር በትግራይ አመራሮች ሲያስታክክ ሰምተናል። ስልኩን ግን በሁለት ሁኔታዎች ብቻ በትግራይ ክልላዊ መንግስት እንዳልተቋረጠ ማረጋገጥ ይቻላል። አንደኛ አሁን ጦርነቱ የከፈተው የአብይ መንግስት በተቆጣጠሩባቸው በክልሉ ሁለት ጫፎች፣ በምዕራብ እና በሰሜን ስልኮች እየሰሩ ናቸው። ወደ ወሎ መደወል ትችላለ። ከሁመራ ወደዚያ ያለው ደግሞ ከጎንደር ጋር መገናኘት ትችላለህ። ያቋረጡት መሀል ትግራይ እና ከውጭ ሰዎች እንዳይገናኙ፣ ትግራይን የትግራይ ሰዎችን እርስ በርሱ እንዳይገናኙ እዚህን ያለሁበት ውጭ ሀገር ከወላጆቻቸው ጋር ሳያገናኙ አንድ ወር ሙሉ የትግራይ ኅብረተሰብ አባላት እየተሰቃዩ እያለቀሱ እያለ ምን ጥቅም ሊያገኝ ነው የትግራይ መንግስት ልኩን የሚቆርጠው? ሊቆርጠው ኖሮ ልክ እነሱ እንደገቡ እንደሰራ እነሱ መቀሌ ከገቡ በኋላ ለምን ያሰሩት? እንኳንስ ሊቆርጠው በትግራይ ውስጥ ያለውን የሞባይል አገ አገልግሎት ወደ ውጭ አወጣም እንጂ በትግራይ ውስጥ እንዲሰራ በተወሰነ ደረጃ አሰርቶት ነበር። የክልሉ መንግስት ከትግራይ ውጭ ያወጣ ይህንንም ጭምር ነው ያቋረጡት። ሁለተኛ የቴሌፎን አገልግሎት ለመስራት፣ ኢንተርኔት ለመስራት እንደሚታወቀው የሀይል ምንጭ ያስፈልጋል፣ መብራት ያስፈልጋል፣ ፓወር ያስፈልጋል። ይህንን አይደለም እንደ ያቋረጡት። እንደውም እንደምንም ተደርጎ የተከዜ ሀይል ማመንጫ ለትግራይ መብራት መስጠት ሲጀምር በአይሮፕላን አደለም የተደበደቀው። ሌላው በመግለጫቸው ስራ አስኪያጇ ከጠቀሱት አገልግሎት ከመቋረጡ በተጨማሪ ይላሉ በአስራ አራት ቀናት ውስጥ በመንግስት ተቋማት፣ በትምህርት፣ በፋይናንስ፣ በመገናኛ ብዙሀንና በቴሌኮም መሰረተ ልማት ላይ ያነጣጠረ 398 ቢሊዮን ጊዜ የሳይበር ጥቃት ሙከራ መፈጸሙንም ተናግረዋል ይላል። ስለዚህ ምን ይላሉ? የትግራይ መንግስት ሳይበር አጥቂዎች ይህንን ያህል ጉዳት አድርሰዋል ብለው ሲናገሩ ማንንም ለማሳመን እንደሆነ ግራ ገባይገባ ይኸው። ይህንንም ዜና ተብሎ እናንተ ድረስ ደርሷል። በምን ሂሳብ ነው ሰላሳ ዘጠኝ ቢሊዮን የሚያደርስን ጥቃት የትግራይ ውስጥ ያሉ ቴክኖሽያኖች የሚያደርሱት? የራሳቸው ውጭ ሳተላይት አላቸው እንዴ? የኢትዮጵያ መንግስት የሰጣቸውን ፍቃድ መሰረት አድርገው የትግራይን ሕዝብ ሰቆቃ ለማሰማት ሲሰሩ የነበሩት የቴሌቪዥን ጣቢያዎች አይደለም እንደ እንዳይሰሩ የተደረገው ባይሮክናል የሚደበደቡት ያሉ እና ይህንን እንዳልኩ ነው። ውሸት ሲደጋገም እውነት ይመስላል የሚባለው። ሌላው ሕዝብን ለማጭበርበር የትግራይ አመራር ራሱ ከራሱ ከራሱ ጋርም እንዳይገናኝ ከውጭም እንዳይገናኝ ቴሌፎን ቆርጧል ብለው ለማሳመን የሚሞክሩት ለክተው መዋሸት የማይችሉ ዘመነኞች ናቸው። የተባበሩት መንግስታት ድርጅትና የአፍሪካ ህብረት አራተኛ ዓመታዊ ጉባኤ በኢትዮጵያ ወቅታዊ ጉዳይና በሌሎችም የሀገሪቱ የሰላምና የጸጥታ ጉዳዮች ላይ ውይይት መደረጉን ዋና ጸሐፊ አንቶኒዮ ጉተሬሽ ገለጹ። ሰላም የሰፈነባት ኢትዮጵያ ለህዝቧና ለመላው የአፍሪካ ቀንድ ቀጠና ብልጽግና አስፈላጊ መሆኗን ተነጋግረውበታል ብለዋል። የኮቪድ-19 መከላከያ ክትባት ለአፍሪቃ በትክክል ካልደረሰ በየትኛውም የዓለም አካባቢ ወረርሽኙን በስኬት መታገል አይቻልም ሲሉም አሳስበዋል። ዋና ጸሐፊ ጉተሬዥ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ጋር በሰጡት ጋዜጣዊ መግለጫ ተመርኩዞ የተጠናቀረ ዘገባ ቆንጭታዬ ይዛለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ እና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት አራተኛው ዓመታዊ የመንግስታቱ ድርጅትና የአፍሪካ ህብረት ጉባኤን ተከትሎ ትናንት በርቀት ባደረጉት የጋራ ጋዜጣዊ ጉባኤ በኢትዮጵያ ጉዳይ ላይ መወያየታቸውን ዋና ጸሐፊ አንቶኒዮ ጉቴሬጅ ገልጸዋል። ሰላም የሰፈነባት ኢትዮጵያ ለህዝቧ እና ለመላው የአፍሪካ ቀንድ ቀጣና ብልጽግና ያለውን ከፍተኛ አስፈላጊነት አንስተን ተወያይተናል ነው ያሉት። ቅድሚያ ትኩረታችን የትግራይ ህዝብ ደህንነት ጉዳይና ችግር ላይ ለሚገኙት ሰዎች የሰብአዊ እርዳታ ድጋፍ በአፋጣኝ እንዲደርስ ማረጋገጥ ነው ብለዋል። ለዚያም የተባበሩት መንግስታት ድርጅት ባለው አቅም ሁሉ እየሰራ ነው ሲሉ አስረድተዋል። የአፍሪካ ህብረት ለያዘው ጥረትና የህብረቱ ሊቀመንበር የደቡብ አፍሪካ ፕሬዚደንት ሴሪል ራማፎሳ ላሰማሯቸው ሶስቱ ልዑካን የድርጅታችንን ሙሉ ድጋፍ በድጋሚ አረጋግጬላቸዋለሁ ሲሉም ዋና ጸሐፊው ጉቴሬዥ አመልክተዋል። በማስከተልም ዋና ጸሐፊ ጉቴሬሽ ሰብአዊ ረዴት ለሚያስፈልገው ሕዝብ ያለምንም እንቅፋት እንዲገባለት ሰብአዊ መብቶች ሙሉ በሙሉ የሚከበርበት የሕግ የበላይነት በአስቸኳይ እንዲተገበርና ለእውነተኛና ዘላቂ እርቅ መንገዱ እንዲዘረጋ በድጋሚ ማሳሰብ እፈልጋለሁ ብለዋል። በዚህ ረገድ ኢትዮጵያ ለምትመራቸው የአካታች ውይይቶችና እርቀ ሰላም ግንባታ ጥረቶች ከአፍሪካ ህብረትና ከሌሎችም በአህጉሪቱ ካሉ አጋሮቻችን ጋር ሆነን ሙሉ ድጋፋችንን ለመስጠት ዝግጁ ሆነን እንጠብቃለን ብለዋል። ዋና ጸሐፊው በመንግስታቱ ድርጅትና የአህጉራዊው ህብረት አራተኛ ዓመታዊ ጉባኤ በሌሎችም የአፍሪካ የሰላምና ጸጥታ ተግዳሮቶች ላይ ውይይት መደረጉን ገልጸዋል። በሶማሊያ፣ በደቡብ ሱዳን፣ ሱዳን፣ ማዕከላዊ አፍሪካ ሪፐብሊክና ሊቢያን በተመለከቱ የሰላምና ጸጥታ ጉዳዮች ላይ በህብረት እየሰራንን ሲሉም አስረድተዋል። በሊቢያ በቅርብ ጊዜያት አዎንታዊ እርምጃ መመዝገቡንም ጠቅሰዋል። ዋና ጸሐፊ ጉተሬዥ ሌላው በጋዜጣዊ ጉባኤው ትኩረት የሰጡት የአፍሪካ የኮቪድ-19 ወረርሽኝ ጉዳይ ነው። በአህጉር አፍሪካ እስካሁን ከ2 ሚሊዮን 200 ሺ በላይ ሰዎች በኮሮና ቫይረስ መያዛቸውንና በበሽታው ሳቢያ ለህልፈት የተዳረጉት ከ53 ሺህ በላይ እንደሆኑ አውስተዋል። በበሽታው መከላከያ ክትባቶችና ሌሎችን አስፈላጊ የጤና ጥበቃ መንገዶች በመጠቀም ወረርሽኙን ልናልፈው እንደምንችል ተጨባጭ ተስፋ አለ ሲሉም አክለዋል። አስከትለውም የኮቪድ-19 ክትባት መላውን ዓለም የሚጠቅም እንዲሆን በየትኛውም የዓለም ክፍል በተለይም በአፍሪካ ለሁሉም እንዲዳረስ በድጋሚ ተማጽኖዬን አሰማለሁ ብለዋል። አብዛኞቹ የአፍሪካ ሀገሮች የወረርሽኙን ቀውስ ለመዋጋት የሚያስችል በቂ የሚለው የሀገሮች አካሄድ እየበረታ መሆኑን እያስተዋልን ነን ያሉት ዋና ጸሐፊ ጉቴሬሽ፣ ይሁን እንጂ ክትባቱ ለአፍሪካ ተደራሽ መሆኑን ማረጋገጥ ይኖርብናል። አፍሪካ ተገቢውን ድጋፍ በማታገኝበት ሁኔታ ወረርሽኙን የትኛውም የዓለም አካባቢ በትክክል ለመዋጋት አይቻልምና ሲሉ አስረድተዋል። ለዚህም አፍሪካ ክትባቶቹ በጊዜ እንዲደርሷት ለኮቪድ-19 ክትባት ትክክለኛ ተደራሽነት ጥረት የሚያደርገው ኮቬክስ የተባለው ዓለም አቀፍ ጥምረት በሚቀጥሉት ሁለት ወራት የሚያስፈልገውን አራት ነጥብ ሁለት ቢሊዮን ዶላር ከዚያም በኋላ የሚያስፈልገው ተጨማሪ ወጪ ሊሟላለት ይገባል ነው ያሉት። በትግራይ ክልል አስተዳደር ህወሓትና በፌዴራል መንግስት መካከል የተፈጠረውን ግጭት ሸሽተው ወደ ሱዳን የተሰደዱ ኢትዮጵያውያን አብዛኞቹ አሁንም ድረስ ከቤተሰቦቻቸው ጋር እንደተለያዩና ያሉበትን ሁኔታ እንደማይታወቅ እየተናገሩ ይገኛሉ። የአሜሪካ ድምፅ ዘጋቢ ሄደር መርዶክ በምስራቃዊ ሱዳን ኡምራ ኩባ ካምፕ በመገኘት የስደተኞችን ሁኔታ ቀኝታለች። ኤደን ገረመው ታቀርበዋለች። በሱዳን የስደተኞች ካምፕ ውስጥ ያሉ እናቶች መንገዳቸው ላይ ብዙ አስክሬን እንደነበረ እና የህጻናት ልጆቻቸውን ዓይን መሸፈን እንደነበረባቸው ይናገራሉ። አሁን ድረስ የአራት አመት ህጻናት ሳይቀሩ መንገዱን የሞላውን የሟቾችን አስክሬን ካዩ በኋላ ሰዎቹን ማገደላቸው የሚሉ ጥያቄዎችን እያቀረቡ ይገኛሉ። ሱዳን ውስጥ የሚገኙት ካምፖች ከ አርባ ስድስት ሺህ በላይ የሚሆኑ ከትግራይ ክልል የመጡ ኢትዮጵያውያን ስደተኞችን እያስተናገዱ ይገኛሉ። እስካሁን ድረስም እለት እለት በመቶዎች የሚቆጠሩ ስደተኞች ድንበር ይሻገራሉ። ብዙዎቹም ተመሳሳይ የሆኑ አሰቃቂ ታሪኮችን ነው የሚናገሩት በኦምራ ኩባ የስደተኞች ካምፕ ውስጥ የምትኖረውና በአርባዎቹ የእድሜ ክልል የምትገመተው ሀዋ ተስፋዬ በሽሽት ላይ እያለች እጅግ ብዙ አስክሬኖችን እንዳየች ትናገራለች። በጣም ብዙ ሰዎች ሞተው ተመልክቻለሁ። የነበረው ሁኔታ በጣም ከባድ ስለነበር መሸሽ ነበረብን። ይህን መሰል መከራና ሞት አይተን አናውቅም። በጥቅምት ወር ማገባደጃ ላይ በተጀመረው ግጭት ምክንያት ብዙዎች ተፈናቅለዋል። በስደተኞች ካምፕ ውስጥ የሚሰሩ ባለሙያዎች ታዲያ የስደተኛ ካምፖቹ በቂ የሆነ የምግብ አቅርቦቶች የላቸውም ይላሉ። ናዲር ኢብራሂም አህመድ በኡምራክባ የስደተኞች ጣቢያ የስነ ምግብ ዳይሬክተር ናቸው። እሳቸው እንደሚሉት በተለየ ሁኔታ የምግብ ድጋፍ የሚያስፈልጋቸው እጅግ ብዙ ሰዎች ቢኖሩ እነሱንም ጭምር በበቂ ሁኔታ መደገፍ አልተቻለም። ለሁሉም የሚሆን በቂ ምግብ የለንም። በተለይ ደግሞ ከስደተኞች መካከል ቅድሚያ ሊሰጣቸው የሚገቡ አሉ። እርጉዞችና የሚያጠቡ እንዲሁም የቲቪ ሕመምተኞች ሁሉ አሉ። ነገር ግን ለነሱ ሁሉ የሚበቃ ምግብ የለም። እጅግ ብዙ ሰዎች ግጭቱን በሚሸሹበት ወቅት ከቤተሰቦቻቸውና ከቅርብ ሰዎቻቸው ጋር ተነጣጥለዋል። አሁን ታዲያ ከቤተሰቦቻችን ጋር በህይወት ባንገናኘስ የሚል ስጋት ውስጥ ወድቀዋል። ወይዘሮ ንግስቲ ተስፋ ማርያም ከግጭቱ ሲሸሹ ከልጃቸው ጋር እንደተጠፋፉ ይናገራሉ። ሽፋን እጥረት ባለ ቁጥር የኮሌራ የመከሰት ድሉ ከፍ ይላል። በሽታውን ለመከላከል በሚደረገው ጥረት ውስጥ ከጤናው ሴክተር በተጨማሪ ትምህርት ቢሮና የውሃ አገልግሎት ከፍተኛ አስተዋጽኦ አበርክቷልን ብሏል። መንግስታዊ ያልሆኑ ድርጅቶችም ይገዛቸው አይናቅም ነው ያሉት። የኮሌራ ወረርሽኝ ለመጨረሻ ጊዜ በክልሉ ተከስቶ የነበረው በ2009 ዓ.ም ሲሆን በ27 ወረዳዎች ተስፋፍቶ እንደነበረም አስታውሷል። አሁን በአንድ ወረዳ ብቻ የተከሰተው የኮሌራ ወረርሽኝ እያስከተለ ያለው ጉዳት ከአራት ዓመታት በፊት የተከሰተው ካስከተለው ጉዳት የከፋ መሆኑም ታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም። ባለፉት ከአምስት ወራት ውስጥ በአማራ ክልል ወደ 300ሺህ የሚጠጉ ሰዎች በወባ በሽታ ወረርሽኝ መጠቃታቸውን የአማራ ክልል የህብረተሰብ ጤና ኢንስቲቱት ገለጸ። በየሳምንቱ 23ሺህ የሚጠጉ ሰዎች እንደሚጠቁ የገለጸው ኢንስቲቱት ለወረርሽኙ መባባስ የህብረተሰቡን መዘናጋት ነው ተብሏል። አስቴር ምስጋናው ዝርዝር አላት። የወባ በሽታ ዘንድሮ በአማራ ክልል በወረርሽኝ ደረጃ ተከስቷል፣ ይላሉ በአማራ ክልል የህብረተሰብ ጤና ኢንስቲትዩት የወባ ማጥፋት አማካሪ አቶ አማረ ደስታ። በተለይ ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር ቁጥሩ መጨመሩን ነው የገለጹት። በዘንድሮ ሩብ አመት በተካሄደው ግምገማ መቶ ሺህ የሚጠጉ ሰዎች በወረርሽኙ መጠቃታቸው ተገልጾ እንደነበር ይናገራሉ። በሁለት ወር ውስጥ ደግሞ ሁለት መቶ የሚጠጉ ሰዎች ተጠቅተዋል ብለዋል። መጀመሪያ አካባቢ ላይ ወደ ሀያ ሶስት ሺህ በሳምንት ይታይ የነበረው ኬዝ ሎዱ ባለፈው ሳምንት ዊክ 48 የምንለው ወደ 17 ሺ አካባቢ ዝቅ ብሏል። በርግጥ ሪፖርት ያላደረጉ ወረዳዎች አሉ። በዚህ በተሰጠው ምክንያት አንድ ሶስት ወረዳዎች ከዋግምራ ዞን ሪፖርት ያላደረጉ አሉ። እነሱ በተሟላ ሁኔታ ሪፖርት ቢያደርጉ ምናልባት ቁጥሩ የዚህን ያህል ዝቅ ላይል ይችላል ብለን ነው የምናስበው። ከባለፈው አመት ጋር ሲነጻጸር ግን ስቲል ተጨማሪ ያለው በ1.6% 296566 ሰው ነው በወባ በዚህ ዓመት የተጠቃው ማለት ነው። እንግዲህ ይህ ማለት ከሀምሌ እስካሁን ያለው ማለት ነው ዊኩን የምንቆጥረው ከሐምሌ አንድ ጀምሮ ያለው ወደዚህ ያለው ኦልሞስት ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር አምስት ወር አካባቢ ማለት ነው። እስከ አምስት ወር ባለው ውስጥ ሁለት መቶ ዘጠና ስድስት ሺህ አምስት መቶ ስልሳ ስድስት ከባለፈው አመት ስቲል ጭማሪ ያለው ለወረርሽኙ መባባስ ህብረተሰቡ ቀድሞ ይከላከልባቸው የነበሩ እንደ አጎበር መጠቀምና ውሃ ያቆሩ ቦታዎችን የማፋሰስ ስራዎችን ባለማከናወኑ ነው ብለዋል አማካሪው። ወባማ በሆኑ በተመረጡ አካባቢዎች የኬሚካል ርጭትና የአጎበር ስርጭት ሲካሄድ እንደነበር የገለጹት አማካሪው ህብረተሰቡ ቸልተኛ በመሆኑ መሆኑ በአግባቡ እንዳልተጠቀመም ገልጸዋል። አጎበር ያለመጠቀም ዋነኛ ችግር ነው። ከዛ ውጪ የአየር ንብረት ለውጡ ትልቅ ኮንትሪቱ አድርጓል። በዚህ አመት ክረምቱ ላይ በጣም ኃይለኛ ዝናብ ነው ዘንድሮ ያሳለፉ ነው። በየቦታው የወባ ትንኝ መራቢያ ቦታዎች ነው ብን የጣና መጥለቅለቅ በራሱ እነዚህ ወደ ዘጠኝ የሆኑ ወረዳዎች ላይ ከፍተኛ የሆነ ጭማሬ እንዲያመጣ አድርጓልና የአየር ንብረት ለውጡ መራቢያ ቦታዎችና ትንኞች በከፍተኛ ደረጃ ጥሎ ስላለፈ እሱን በጣም በጣም አስተዋጽኦ አድርጓል። የዘንድሮ አምናም ከፍተኛ ጭማሬ የነበረው በደቡብ ጎንደር ዞን ባሉ ወረዳዎች ነው። ለምሳሌ እንደ ፎገራ ሊቦ ከምከም ወረዳ ምንላቸው እዚህ በተለይ ከሊቦ ከምከም ከዚህ ከጎርፍ ከጣና መጥለቅለቅ ጋርም ተያይዞ የነበረ ነው። ፎገራም እንደዛው ዳራ ምናምን ምንላቸው ወረዳዎች አሉ፣ ከፍተኛ ጭማሪ የታየባቸው እነዚህ ጋር ያደረግነው ስራ። ሌላው በህብረተሰቡ በኩል የአካባቢ ቁጥጥር ስራ መሰራት የነበረበት በጣም መዘናጋት አለ። ሰው ይህንን ትንኝ መራቢያ ቦታዎች ማፋሰስ ማዳፍን መሳተፍ በጣም በተለይ በዚህ ከኮቪድ ጋር ተያይዞ አመራሩም ሌላውን ብዙ ጊዜ በኮቪድ ላይ ቴንሽኑን ማድረግ ይህን ስራ የምታሳሪው ደግሞ የአካባቢ ቁጥር ስራ ሰውን ሰብሰብ አድርገሽ ነው። ሰብሰብ አድርገሽ እንዳታሳሪ ደግሞ ኮቪዱ አለ። እነዚህ ሁሉ ተደማምረው ያው ለወባ መጨመር የራሳቸውን ሚና አድርገዋል ማለት ነው። የሞተ ሰው የሞተ ሰው አርባ አምስተኛው ሳምንት ላይ ጎንደር ዞን ደራ ወረዳ ላይ አንድ የስድስት ዓመት ልጅ በዚህ ዓመት ሕይወቱ አልፏል። ያቆሩ ውሃማ ቦታዎችን ማፋሰስ፣ አጎበር ባግባቡ መጠቀምና መሰል የውሃ መከላከያ መንገዶችን ኅብረተሰቡ እንዲተገብር አቶ አማረ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር የተከበራቸው አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍል ተሸጋግረናል። ትላንት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የኬንያው ፕሬዝደንት ሁሩ ኬንያታ የሐዋሳ ቦሌ ሆራ ያቤሌ ሜጋ ሞያሌ መንገድና የጋራ ፍተሻ ጣቢያ ፕሮጀክት በሁለቱ ሀገራት መካከል ያለውን የንግድ ኢንቨስትመንት እንደሚያነቃቃ የምጣኔ ሀብት ምሁራን ተናገሩ። በቀጠናው ያለውን ህገወጥና የኮንትሮባንድ ንግድ በማስቀረት ህጋዊ የንግድ እንቅስቃሴ እንደሚያበረታታ እንዲሁም የቱሪዝም ዘርፍንም እንዲያድግ ያደርጋል ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብድዩስ ተጨማሪ ዘገባ ልኳል። በአዋሳ ዩኒቨርሲቲ የምጣን ሀፍት መምህር ዶክተር ደገላ እርገኖም ፕሮጀክቱ ለአካባቢ ህዝቦች የጎላ ኢኮኖሚያዊ ጥቅሞች አሉት ብለዋል። አሉት ያሏቸውንም ጥቅሞች እንደሚከተሉ አብራርቷቸዋል። በመሰረቱ ያው ይህን መንገድ ብዙ ጊዜ አገር አቋራጮቹ ሲሆኑ ደግሞ የንግድ ግብይት ከመሀል በቀላሉ ጋርም ያሉ ቤተሰቦችን በአብዛኛው የሚያሳትፍና ከሌላ አገር ካሉ ጋር በቀላሉ ያላቸውን ግባት መላወጥ ይችላሉ የሚለው የመጀመሪያው ጥቅም ነው። እንግዲህ ንግድን ያቀላል። ንግድ ድል ማለት ደግሞ ያው እዛ ያለውን ማህበረሰብ እዚህ ባለው እቃና አገልግሎት ታግዛለህ ማለት ነው። እዛ ያለውንም እቃና አገልግሎት በአንጻራዊ ዋጋ ኢትዮጵያ ውስጥ ማግኘት የሚቻልበት ele looks ፖርቶች አሁን በጋራ እናልማ የሚል ሀሳብ አለ። ከቅርብ ጊዜ ወዲህ እኛ የራሳችን ፖርት ባይኖረንም የራሳችን ወደብ ባይኖረንም ወደብ ያላቸውን ሀገሮች በማስተባበር እኛም ኢንቨስትመንት ኢንፍራስትራክቸርስ ገብተን በጋራ የመጠቀም በጋራ የማልማት እና ጥቅሙንም የመጋራት እንደማለት ነው። ይሄ ደግሞ ለኢትዮጵያ ትልቅ ብሬክ ትሩ ነው። አንድ አማራጭ ብቻ ላይ መወሰን አለመቻልም ትልቅ ነገር ነው። ለምሳሌ እኛ ከጅቡቲ ያለ ከብዙ ጊዜ አሁን ተስፋ አለን። ከኤሪትሪያም ጋር ቀጥተኛ የሆነ ጠቃቀሚ አሁን ከሱዳንም ጋር የምንዋሰንበት ኤሪያ ላይ በተመሳሳይ እድሎች ከፈጠርን ለእኛ አማራጭ አማራጭ ማለት ሁልጊዜ ልማት ነው እድገት መታጫ ተወዳዳሪ ሂሳብ እናገኛለን። አንድ በያ ደግሞ በጋራ ስናለማ የበለጠ ኢኮኖሚክ ኢንቴግሬሽን ያሳልጣል። ሁለቱ ናቸው በጣም ጠቃሚ ነገር እንደዚህ ዘላቂ መንገዶች እና ወደ ብላ ያለው ማነቆዎች ከተፈቱ ተስተንብል የሆነ ግንኙነት ይኖረናል። መንገዱ በኬንያና በኢትዮጵያ መካከል ያለውን የወጪና ገቢ ንግድን የሚያጠናክር ነው ሲሉ ተናግሯል። የቀጥታ ኢንቨስትመንት የመሳብ እድል አለው። መንገዶች አሁን ሀገር አቋራጭ እንደዚህ በአንድ አንድ ሀገር ውስጥ ከአንድ ሀገር ወደ ሌላ የሚሄዱት ደግሞ የገበያ እድል ለሌሎችም ኢንቨስተሮች ኢትዮጵያ ውስጥ ስለሚፈጥሩ ቀጥታ የመጡ ኢንቨስት ያደረጉ ከዚህ ወደ ፈለጉበት ምርታቸውን መላክ የሚችሉበት እድል ስላለ ማለት ስለዚህ ኢትዮጵያ ላይ የቀጥታ ኢንቨስትመንት ፍሰትን የመጨመር እድሉ ከፍተኛ ነው። ምክንያቱም የአፍሪካን ገበያ የማግኘት እድል አላቸው ማለት ነው። ኢትዮጵያ ውስጥ መጡ ኢንቨስት ያደረጉ ኢንቨስትመንት እድል እዚህ ሲኖር በቀላሉ መነገድ ይቻላል። ከዚህ እና እነሱ ይሄንን እድል ስለሚያዩ የገበያ እድል ስለሚያዩ የውጭ ቀጥታ ኢንቨስትመንት የመሳብ እድሉ ከፍተኛ ነው። ይህ ደግሞ በድምሩ ውጤት የሀገሪቱን የምርት መጠን ያሳድጋል፣ የገበያ አማራጭም ያስገኛል፣ ተጨማሪ የማምረት እድልም ይፈጥራል ነው ያሉትም። በተጨማሪም የኢትዮጵያን መሬት አቋርጦ የሚያልፈው የትራንስ አፍሪካ አውራ ጎዳና የመጨረሻው ኮሪደር አካል የሆነው 109 ኪሎ ሜትር ርዝመት ያለው የሜጋ ሞያሌ መንገድ ግንባታ ከአንድ ቢሊዮን ብር በላይ የወጣበት ሲሆን ኬንያና ኢትዮጵያን ብቻ ሳይሆን ምስራቅ አፍሪካንም ለማስተሳሰር ያግዛል ነው ያሉትም። ከፍተኛ የሆነ የቱሪስት ፍሰት ሊያመጣ የሚችልበት ህጋዊ በሆነ መንገድ ግን መንገድ ስላላቸው በባስ ሁሉ መመላለስ የሚቻልበት እድል ይፈጠራል በሂደት ያው ለንግድ ብቻ አይደለም። ዜጎች በባስ ከአዋሳ ተነስተው በዚህ አቅጣጫ በቀላሉ ወደ ሌሎች አፍሪካ ጎረቤት ሀገሮች ወደ ምስራቅ አፍሪካ ትስስር የሚወስድ ነገር ነው። ያው እንደምታየው ኢኮኖሚያዊ ትስስር፣ ፖለቲካዊ ትስስሩም ሪጅናል ኢንቴግሬሽን ደግሞ ተወዳዳሪነት ይጨምራል። ኢትዮጵያ ብዙ ጊዜ በፖለቲካ ትመራለች። አሁን በኢኮኖሚው ትስስሩን ካሳለጠች፣ የራሷ ብቻ ሳይሆን የምስራቅ አፍሪካን ኃላፊነት እየተወጣች ይሆናል ማለት ነው። በአጠቃላይ አዲስ አበባ፣ ሀዋሳ፣ ቡሌ ሆራ፣ ያቤሎ፣ ሜጋ፣ ሞያሌ መንገድ ግንባታ አዲስ አበባን ከካይሮ ከጋቦሮኒ፣ ኬፕታውንና ኬንያ ሞምባሳ የሚያገናኝ ከመሆኑን ባሻገር ደቡብ ሱዳን ከኬንያ ላሙ ወደብ ጋር ለማገናኘት የሚያስችል መሆኑም ተናግሯል። ከዛ ወደዚህም ደግሞ በተመሳሳይ እነሱ በርካሽ የሚያመርቷቸው ምርቶች ይኖራሉ። እነዛ ምርቶች የኢትዮጵያ ገበያ በቀላሉ ያገኛሉ ማለት ነው። ወጪ በመቀነስ ረገድ ከፍተኛ አስተዋጽኦ ያለው ነገር ነው። የኬንያ ምርት አካል በጣም ሕገወጥ በሆነ መንገድ የሚገባ ነው። ኢትዮጵያ ይህ ሕገወጥ በሆነ መንገድ የሚገባው ምርት ሕጋዊ መንገዱ ክፍት ባለመሆኑ ምክንያት ነው። ሕጋዊው በተሻለ ሁኔታ ክፍት ከሆነ ፊዚካሊ መገናኘት የሚችሉ ከሆነ አንድ ህዝቦች ናቸው እንደምታ በዛ ቦርደር ላይ ያሉት። ስለዚህ የህዝብ ለህዝብ ትስስር እንደጠበቀ ሆነ ፊዚካሊ ሲገናኝ ህጋዊ የሆነ ንግድ ስርዓት ይመጣል። ያ ደግሞ በግብርን በኩል አስተዋጽኦ ይኖረዋል ማለት ነው። በቡሌ ሆራ ዩኒቨርሲቲ የኢኮኖሚክስ መምህርና የትምህርት ክፍሉ ኃላፊ ረዳት ፕሮፌሰር አማን ሀሶ በሁለቱ ሀገር ህዝቦች መካከል ህጋዊ የሆነ የምርት ልውውጥ እንዲኖር ያደርጋል ብሏል። በተለይ ለአርሶና ለአርብቶ አደሮች ፋይዳው እየጎላ ነው ሲሉ ተናግረዋል። እኛ ጋር አሁን በቆሎ ምናምን ከኢትዮጵያ ወደዛ ሄዷል ከሻሸማኔ ድረስ ከባቱ ምናምን ተጭኖ በዚህ አልፎ የሚገባ ሞያሌን አልፎ ኬንያ ማለት ነው። ይህ ማለት የኢትዮጵያ በቀላሉ ወደዛ ይተላለፋል ማለት ነው። ከዛም አንዳንድ ሸቀጣ ሸቀጦች በዚህ የሚገቡ አሉ በቀላሉ በሎ ፕራይስ የሚያገኘው እና የሚጠቀመው አለ። የእነሱ አብሮ መተሳሰራቸው አብሮ ማስራታቸው ለሀገሪቷም፣ ለኢኮኖሚውም፣ ለህብረተሰቡም ይጠቅማል ብዬ አስባለሁ። ቀጠናው ከፍተኛ የሆነ ህገወጥ ንግድ የሚዘወተርበት ነው ያሉት አማን በሞያንና በአካባቢ በንግድ ስራ የሚተዳደሩ ዜጎች የኮንትሮባንድ ንግድ እምብዛም በህገወጥነት ስለማያስቡት ግንዛቤ አስጨብጦ ወደ መስመር ውስጥ ማስገባት ያስፈልጋልን ብሏል። አሁን እሱ ለወደፊት ኢኮኖሚውን ሊያረጋ ይችላል። አሁን በዚህ ሰዓት ላይ አርጀንት ሊዝ እንዲ

ስለዚህ ኖርማሊ እንደ ህግ እንደ ሳይንስ ትክክል ነው። ኮንትሮባንድ ማቀነስ ነው ለመንግስታችንም ገቢ ያስገኛል። መጀመሪያ ህብረተሰቡ ይሄ ቢዝነስ ላይ የሚሳተፉ ህብረተሰቦችን ትንሽ ኪሎ ብንሰጣቸው በአጠቃላይ ከሀዋሳ ሞያሌ የሚዘልቀው አምስት መቶ ኪሎ ሜትር መንገድና የጋራ የፍተሻ ኬላ የጉምሩክ ስርዓትን ቀላል፣ ግልጽና ቀልጣፋ ያደርጋል የተባለ ሲሆን ፕሮጀክቱ የፍተሻ ስርዓቱንም ያስተካክላል ነው የተባለው። ትናንት ለሁለት ቀናት ይፋዊ ጉብኝት ኬንያ ያቀኑት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ፕሮጀክቱን ሲያስመርቁ መንገዱ የሁለት ሀገር ህዝቦችን አንድ የሚያደርግና ምስራቅ አፍሪካን የሚያስተሳስር ነው ማለታቸው የሚታወስ ሲሆን ሲሆን የኬንያው እሁሩ ኬንያታ ደግሞ ቀጠናው የንግድ ማዕከል ይሆናል ብለዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። አሁን ደግሞ አሜሪካና ህዝቧ አዘጋጅና አቅራቢ ቆንጭት ታዬ አሜሪካና ህዝቧ ከኮቪድ-19 ወረርሽኝ ወዲህ በካሊፎርኒያዋ ሎስ አንጅለስ ከተማ የጎዳና ተዳዳሪዎች ቁጥር እያሻቀበ ሄዷል። ችግሩን ለመቅረፍ የተያዙ ጥረቶችን የተመለከተ ዘገባ ይዘናል። ቆንጅታዬ ታቀርበዋለች። ካሊፎርኒያዋ ሎስ አንጀለስ ከተማ ውስጥ ከ60 ሺህ በላይ ጎዳና ተዳዳሪዎች እንዳሉ ነው የሚነገረው። በከተማይቱ ያሉ የጎዳና ተዳዳሪዎች ደህንነት ተሟጋቾች ታዲያ ለነዚህ ሰዎች የሚሆን ጎጆ እንዴት አድርገን እንቀልስላቸው ብለው አውጥተው አውርደው ያመጡት ሀሳብ አለ። የአሜሪካ ድምጿ አንጀሊና ባግደሳሪያን ከስፍራው ያጠናቀረችውን ዘገባ ነው ዛሬ ለአሜሪካና ህዝቧ ዝግጅት ልናካፍላችሁ የፈለግነው። ሎስ አንጀለስ የሚገኘው ኤኮ ፓርክ የሚባለው ሰፈር አሁን ላይ ሲታይ ከመኖሪያ ቤት ሰፈር ይልቅ ድንኳኖች የተሰለፉበት ካምፕ ነው የሚመስለው። ተንቀሳቃሽ መጸዳጃ ቤቶች ማገላገላ መታጠቢያዎች፣ የትኩስ ምግብ ማደያ ሱፕ ኪችን የሚሏቸው ተደርድረዋል። አንድ ትንሽ ቤተ መጻሕፍትም አለ። ኤንጅል እዚህ ስፍራ የሚጠለሉትን ጎዳና ተዳዳሪዎች ከሚረዱ በጎ ፈቃደኞች አንዱ ነው። እዚህ ያሉት በከፋ ሁኔታ ላይ ያሉ በርካታ ሰዎች ምግብም ውሃም የላቸውም። እኛም ለዚህ ነው እዚህ ያለ ነው። ሁሉንም በነፃ ያገኛሉ። በአሁኑ ጊዜ የሚመጡት ሰዎች ቁጥር እየተበራከተ ነው። ኤላይጃም እንዲሁ እንደ ኤንግል ሌላዋ በጎ ፈቃደኛ ነች። ስልካቸውንና የመሳሰለውን ባትሪ እንሞላላቸዋለን። ምክንያቱም ከኮሮና ቫይረስ ወረርሽኝ ወዲህ ቀድሞ ስልካቸውን ባትሪ ለመሙላት ወይም ቻርጅ ለማድረግ የሚሄዱበት ቦታ አሁን አብዛኛው ዝግ ነው። የኮሮና ቫይረስ ወረርሽኝ ከተከሰተ ወዲህ ሎስ አንጀለስ ውስጥ የጎዳና ተዳዳሪዎች ቁጥር እጅግ እየበዛ መሄዱን በጎ ፈቃደኛ ሰራተኞቹ ይናገራሉ። ኮርቲ አንደኛው ቤት እጦተኛ ደጃዳሪ ወጣት ነው። ምን እዚህ ጋር እንዳደረሰው ያስረዳል። የአእምሮ ሕመም ነው ይላል። ከባድ የጭንቀትና የመደበት ችግር የሚያጠቃኝ ሰው ነኝ። እዚህ ቦታ ያለሁት በሱ ምክንያት ሁኔታዬን ለማስተካከል ስላልቻልኩኝ ነው። መሞከሬ እኮ አልቀረም፣ ግን አልሆነልኝም። ታዲያ የከተማዋ አስተዳደር ባለስልጣናት እንደ ኮርቲ ያሉ ሰዎች በኤል ኤ ኤክስፖ ማዕከል ለአንድ ሺህ ሰው የሚሆን ጊዜያዊ መጠለያ ሊሰሩላቸው እቅድ አውጥተዋል። ሌሎች ለትርፍ ብለው የማይሰሩ ግብረሰናይ ድርጅቶች ደግሞ ሌሎች ሀሳቦችን አፍልቀዋል። አንዱ በመርከብ ዕቃ ማጓጓዣ ኮንቴይነሮችን በትንሽ ዋጋ ወደ መኖሪያ ቤት መቀየር ነው። ማይክል ፓርክስ ፍላይዌይ ሆምስ የሚባል ድርጅት ፕሬዝደንት ናቸው እና በኮንቴይነሮች ነው የተሰራው። ስምንት ባለ አራት መኝታ ክፍል ቤቶች አሉት። አምስቱን ቤተሰቦች ገብተው እየኖሩበት ነው። ሦስቱን ቤት ደግሞ የተለያዩ ሰዎች በጋራ ይኖሩባቸዋል። እያንዳንዱ ሰው የራሱን የመኝታ ቤት ይዞ ይኖራል ማለት ነው። ይህ የሙከራ ፕሮጀክት ወደ አራት ሚሊዮን ዶላር ገደማ ፈጅቷል። በአሁኑ ወቅት ሰላሳ የሚሆኑ ሰዎች ኑሯቸውን ጀምረዋል። በዚያ የግንባታ ሰራተኞች ኮንቴይነሮቹን ቤት አድርጎ መስራቱ እጅግ በጣም ቀላል ስራ መሆኑን ነው የሚናገሩት። ዲዛይኑን ማውጣቱ፣ አስፈላጊውን ሁሉ የወረቀት ስራ ማከናወኑም የተለመደውን አይነት መኖሪያ ቤት ለመስራት ከሚጠይቀው ይልቅ በፍጥነት የሚከናወን ቀላል ዋጋውም ርካሽ መሆኑን አክለው ያስረዳሉ። ጃን ማሴሪ በፒፕል ከንሰርን የሚባል ድርጅት ዋና ስራ አስፈጻሚ ናቸው። ያስረዳሉ በአሁኑ ሂሳብ አንድ መኖሪያ ቤት ለመገንባት እስከ 550 ሺህ ዶላር ወጪ ይጠይቃል። ፕሮጀክቱ ተሰርቶ እስከሚያልቅም ከ3 እስከ አምስት ዓመት ይወስዳል። እኛ ግን አፋጥነን በቅናሽ ዋጋ ታዲያ፣ የሥራው ጥራት ሳይበደል የምንገነባበትን መንገድ አተን ነው የሠራ ነው። ቤት የሌላቸው ሰዎች እዚህ ሲኖሩ ከመንግስት ከሚሰጣቸው ድጎማ ወደ 30 ከመቶውን ነው የሚወስድባቸው። የተቀረውን መንግስት ነው የሚከፍለው። ኑሯቸውን እንዲለማመዱ ቤታቸው እንዲሞቅ የሚረዷቸው የማህበራዊ ኑሮ ባለሙያዎችም ተመድበውላቸዋል። እንደገና ጃን መርሴሪ የልብስ ማጠቢያው እዚሁ ተዘጋጅቷል። እዚሽ ጋ ደግሞ ለመሰብሰቢያ የሚሆን ቦታ አለ። ለነዋሪዎች ደረቅ ወይም የማይበላሹ የምግብ አይነቶች የሚያገኙበት ክፍልም አለው። የነዋሪዎች አገልግሎት ቢሮም እንዲሁ። በአሁኑ ጊዜ ሎስ አንጀለስ ከተማ ውስጥ እንደዚህ አይነቶቹ የኮንቴይነር ቤቶች በብዛት እየተገነቡ ነው። እቅዱም ቢያንስ ለአምስት መቶ ሰዎች መጠለያ መስጠት ነው። ብዙ ሰዎች ጎዳና ላይ በሚያድሩባት ከተማ ይሄ ውቅያኖስ ላይ እንዳለ ጠብታ ቢቆጠርም ቁም ነገሩ በትክክለኛው አቅጣጫ እየተራመደ ያለ መሆኑ ላይ ነው። ውድ አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በ22፣ በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ብርሃን ኃይሉ ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍሳዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና አደሩ። ነገ ምሽት እንገናኛለን። በደህና ቆዩን።

وفي راديو الثاني يقولون اننا نحن نحن نحن نحن نحن نحن نحن نحن نحن نحن نحن نحن نحن نحن نحن نحن نحن نحن نحن نحن فرقان نحن نحن نحن نحن